ቴሌ ለነጻ የኢንተርኔት አገልግሎት ክፍያ የመጠየቅ ሀሳብ አለው። ኤክስ የሚባል ሰው በብዛት የሚጠቀም ሊሆን ይችላል የኛን አገልግሎት በሱ ብቻ ለየተለየ ታሪፍ መስጠት ያስችላል። ቫይበር፣ ዊቻት፣ ዋትስአፕ እንድ ይባሉ አሉ። እነሱም ኢቨን ኤስፕሬስ የሚል ሰዎችም አሉ። እነዛም በሙሉ አስፈላጊው ከሆነ ቻርጅ ማድረግ አስፈላጊው ነው ከተገኘ ብሎክ ማድረግ የሚያስችል ቴክኖሎጂ ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዱ አለም አድማሴ ናቸው። የሰማቸዋቸው ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የኢትዮ ቴሌኮም የነጻ የስልክ ጽሑፍ መልእክትን ጨምሮ ለቫይበር፣ ዋትስአፕ፣ ዊቻት እና የመሳሰሉት አፕሊኬሽኖች ተጨማሪ ክፍያ የሚያስከፍል አስፈላጊ ሆኖ ከተገኘ ደግሞ እነዚህን አፕሊኬሽኖች የሚዘጋ ወይም ብሎክ የሚያደርግ አዲስ ቴክኖሎጂ ሀገር ውስጥ ማስገባቱን አስታውቋል። ይህን ተግባራዊ ለማድረግ ደግሞ የኢትዮ ቴሌኮም ቦርድን ጨምሮ የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስቴርን እንዲሁም የመንግስት ውሳኔን እንደሚጠብቅ ገልጧል። በተጨማሪም ይኸው ቴክኖሎጂ የስልክ ቀፎን ከሲም ካርድ ጋር የሚያናብብ አገልግሎት እንደያዘ፣ ይህን በተመለከተም ከነገ በስቲያ ዓርብ መግለጫ በመስጠት ይፋ እንደሚያደርገው ኢትዮ ቴሌኮም ተናግሯል። በዚህ ጉዳይ ላይ ጽዮን ግርማ የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑትን አቶ አንዱዓለም አድማሴን አነጋግራለች። የመጀመሪያው ክፍል ይቀጥላል። ከሁለት ቀናት በፊት ሀገር ውስጥ በሚታተመው ካፒታል የተባለ የእንግሊዝኛ ጋዜጣ ላይ አዳዲስ ቴክኖሎጂዎች እንዳመጣችሁ እና እንደ ቫይበርና ዋትሳፕ የመሳሰሉ ሳይከፈሉ አገልግሎት የሚገኙባቸውን ሶፍትዌሮች ልታስከፍሉ መሆኑን የሚገልጽ አጠር ያለ ዘገባ አንብበን ነበርና እሱን በተመለከተ ማብራሪያ ፍልገን የደወልኩት አክቹዋሊ እሷ ጋር ማስተካከያ እንዲ ያደርጉ ነግሬያቸዋል። ካፒታሎች ሚስኮት የተደረገች ነገር አለች። ቻርጅ ለማድረግ ገና ወደ ውሳኔ አልተገባም። ወደ ቦርድም፣ ወደ መንግስትም አልቀረበም። ቴክኖሎጂውን ብቻ ኢንትሮዲስ ማድረግ የጀመር ነው። እውነቱን ለመናገራት አንዷለም፣ እኔም አንብቤው በደንብ አልገባኝም። ምንድን ነው አዲስ ያመጣችሁት ቴክኖሎጂ? እኛም ሁኔታውን ለአድማጮቻችን ግልጽ ለማድረግ እንደሚረዳን እስቲ ስለዚህ አዲስ ያመጣችሁትን ቴክኖሎጂ ግልጽ ያደርጉልን። ኖርማሊ እነዚህ ፒሲሲ የምንለው ፖሊሲ ቻርጅንግ ኮንትሮል የትኛውም ቴሌኮም ኦፕሬተሮች የሚጠቀሙበት ቴክኖሎጂ ነው። ስለዚህ አንድ የተለያዩ አገልግሎታቸውን ወይም ደግሞ የሚሰጡትን አገልግሎት ለህብረተሰቡ በአግባቡ ለማድረስ ለምሳሌ አክልታ ቤተሰብ ልጆቻቸው ማየት የሌለባቸውን ሳይቶች ሊወሱም ይችላሉ። ይሄ ሲስተም እሱ ደግፎ ሊቆጣጠሮች ይችላል የተለየ ታሪፍ የሚሰጣቸው አካላቶችም ደግሞ ካሉ ለእነሱ በተለየ ሰርቪስ መስጠት የሚችል ነው ለምሳሌ ያክል ኤክስ የሚባል ሰው በብዛት የሚጠቀም ሊሆን ይችላል የእኛን አገልግሎት በሱ ብቻ የተለየ ታሪፍ መስጠት ያስችላል እነዚህ ደግሞ ኦቨር ደ ቶፕ የሚባሉ አሉ ኦቲቲ የምንላቸው ቫይበር ዊቻት ዋትሳፕ እንዲህ የሚባሉ አሉ እነሱም አስፈላጊ ሆኖ ከተገኘ ኢቨን ስስ ፍሬስ ሶችም አሉ እነዛም በሙሉ ፈላጊ ከሆነ ቻርጅ ማድረግ አስፈላጊ ነው ከተገኘ ብሎክ ማድረግ የሚያስችል ቴክኖሎጂ ነው አዲስ ቴክኖሎጂ ግን ኖ ይሄ የትኛውም ቴሌኮም ኦፕሬተር የሚጠቀምበት ነው ወደ እኛ ሀገር ስላመጣ ነው ብቻ ምን ያህል ብር አወጣችሁበት ይህን ቴክኖሎጂ ሀገር ውስጥ ለማስገባት ገና እሱን አሁን ዲስክሎዝ ማድረግ የሚችልበት እንትን አይደለም ያለው። ብዙዎቹ ኦፕሬተሮች የሚጠቀሙበት ነው። ለእኛ የተወሰኑ ወራቶች ጊዜ እንፈልጋለን። ኮመርሻል ላይ በማድረግ ይጠበቅብናል አይጠበቅብንም የሚለውን ነገር ውሳኔ ያስፈልገዋል። ኮመርሻላይዝ ሊደረግ ከተባለ የሰለጠነ ሰው ሀይል አለ። ኦፍኮርስ ቴክኖሎጂውን ዲፕሎይ የሚያደርጉ አካላቶች ምን ጊዜም ሲመጡ ወደኛ ያንን በተመለከተ የሚሰጡ ትሬኒንጎች የሚሰጡ የኖሌጅ ትራንስፈር እና የመሳሰሉ ነገሮች ይኖሩታል። ለምሳሌ አሁን እንደ ቫይበር፣ ዊቻት፣ ዋትሳፕ የመሳሰሉት ሶፍትዌሮች ሰዎች በነፃ ነው እየተጠቀሙበት ያሉት። ማንም ሰው ኢንተርኔት ለሚጠቀምበት የዳታ አገልግሎት ከከፈለ ለነዚህ አገልግሎቶች አይከፍልም። በነፃ ነው የሚጠቀመው እና እንዴት ነው እነዚህ አገልግሎቶች በክፍያ የሚሆኑት? እኛ አሁን ማገኘት የሚገባን አሁን ለምሳሌ ማንኛውም ሰው ወደ እነዚህ ትን ሲገባ ኢንተርኔት ይከፍላል። ኢንተርኔት ከሌለሽ ዋትሳፕም ቫይበርም አይኖሩም። ነገር ግን አሁን ትልቁ ምንድን ነው የኢንተርናሽናል ኮሎችን ያካሄዳሉ። በነዚህ እነዚህ ኢንተርናሽናል ኮሎች አንዳንድ ኦፕሬተሮችን የምታያቸው ኮመርሻላይዝ አድርገውታል። አይከለክሉሽም እንድትጠቀም ያደርጋል። ነገር ግን ሬዝነብል የሆነ ታሪፍ ሴት ያደርጉታል ከዛ ስትገቢ ገንዘብሽ፣ በዚህ በተወሰነች የገንዘብ መጠን እዛ አሁን ሴንስ ስለማታደርጉት ካልሆነ በስተቀር የትኛም ቦታ ላይ ያለ ኮመርሻላይዝ አርገዋት የሚያስከፍሉሽ የገንዘብ መጠን ምን ያክል መቼ የሚለው ነው እንጂ አሁን ወደ አረብ ወርልድም ስትመጪ ሙሉ በሙሉ ኮመርሻላይዝ አርገውታል። ልክ እነዚህ ውስጥ ስትገቢ አውቶማቲካሊ ታሪፍ አለው። በዛ ታሪፍ ውስጥ እንደው ይፈቅድ ከቀናት በፊት ሶስት ወጣቶችን በኢንተርኔት ጉዳይ ላይ አወያየተን ነበረ። ከታንዛኒያ፣ ከኢትዮጵያና ከናይሮቢ እና እነሱም አሁን ለእነዚህ አገልግሎቶች እስካሁን አይከፍሉም። እኔም አሁን እዚህ ባለውበት አገር ለኢንተርኔት አንዴ ከከፈልን፣ አንዴ ኢንተርኔት የምጠቀምበትን ቦር ከከፈልኩ፣ ለእነዚህ አገልግሎት ሶፍትዌሮች ሌላ ተጨማሪ ገንዘብ አልከፍልምና እንዴት ነው ቴሌ የትኛው የትኛው አገር ነው ያስከፍላል? ለእነዚህ አገልግሎቶች ያስከፍላል እያለ ያለው ቴሌኮም ኦፕሬተሮችን አሁን ስትመለከቻቸው የገቢያቸው ምንጭ ከቮይስ ወደ ዴታ እየሄደ ነው። ብዙ ረቨኒ ሞዴል የለውም። አንዳንዶቹ ከስቴጅ ስለዚህ ምንድን ነው የሚያደርጉች ለዳታ ይህን ያክል ገዝተሽን በአርባ ዶላር አሜሪካ ነገር አሁን አርባ ዶላር ገዝተህኝ አንሊሚትድ እዛ አሜሪካ ነገር ውስጥ እንደፈለግ ደውል በቮይስ ዳታዋን ግን ይህን ያክል ታመጣለ ይልሻል። ቢዝነስ ሞዴላች ሙሉ በሙሉ ወደ ዴታ ወስደውታል። ወደ ዴታ ወስደውታል። ወደ ከኢንተርኔት የሚገኘው ገዝ ነው በአብዛኛው። የእኛን ውስጥ መለከች ስትል ህብረተሰቡ ቮይስ ላይ ነው ያለው። ስለዚህ እነዚህኞቹ የዳታ ፓኬጆች የሚሰጡች ና በዛ ፓኬጅ ኤኒ ኦቲቲዎች ውስጥ ገብተሽ እንድጠቀም ያደረጋል። ኢትዮጵያ በዳታ አይደለም የሚከፍሉት፣ የስሪጅ ኢንተርኔት ይከፍላሉ። በዳታ ነው ዳታ ይከፍላሉ። ስለዚህ ያከፋፈሉ ላይ አንድ አይነት በዳታ መክፈሉ ላይ አንድ አይነት ይሆንና ነገር ግን እነዚህ በነጻ የሚገኙት ነገሮች አሁን እንደ ቫይበር እንደ ዋትስአፕ እና የመሳሰሉት አፕሊኬሽኖች ግን በነጻ ከዛ ዳታ ጋር በዛ የኢንተርኔት አክሰስ ካለ በዛ ዳታ የሚገኝ ጥሪ ናቸው። በነጻ መጣ አገልግሎት መጠቀም የሚቻልበት እና በዳታም እያስከፈለ ለእነዛ ሶፍትዌሮች ማስከፈል ሶፍትዌሮቹ ጋር ማስከፈል የለውም። ኢትዮጵያ ውስጥ አሁን ያለው በፕራይሲንግ ውጥመጪ በቺፐስት ተብሎ ምናልባት የኢንተርናሽናል ቴሌኮም ዩኒየን እዛች ሪፖርት ላይ ገብተሽ ልታያት ትችላለሽ። የኢትዮ ቴሌኮም የሚያስከፍለው ታሪፍ ቺፐስት ነው። የትኛውም አፍሪካ ሀገር ላይ የምታስቀምጪው በተለይ አሁን ከፊክስድ ላይ ላይ ወደዛ ብትመጭ በዓለምም ቺፐስት ነው። ወደዚህኛውም ስትመጩ እንደዛ ነው። አሁን ትልልቅ ሀገሮች ከእነዚህ ኩባንያዎች ጋር ይደራደራሉ። ለምሳሌ ከቫይቨርም፣ ከዋሳፕም፣ ከሌሎችም ጋር በእኔ ኔትወርክ እንድትጠቀም ወይም ደንበኞቹ በእኔ ላይ እየተጠቀሙ ስለሆነ ከእኔ ጋር ይህን ያክል ትከፍላለህ ብሎ ይደራደራሉ። ለምሳሌ ከቫይቨር ጋር ቨራይዘን ሊደራደር ይችላል። የትድት ይደራደራል። ስለዚህ አንተ አሜሪካ ነገር ውስጥ ቫይበር እየተጠቀምን ነው። ስለዚህ እነዚህ ደንበኞች ደግሞ በእኔ ኔትወርክ ላይ የተጠቀሙ ነው፣ ኢንቨስት ባላረክበት ላይ የተጠቀምክ ነው ብሎ ከደንበኛው ይልቅ ኩባንያው ጋር ይደራደራል። የኢትዮጵያው ታዲያ ከኩባንያዎቹ ጋር ሳይሆን ከደንበኛው ሊወስድ ነው የታሰበው ማለት ነው? ኖት ገና ምንም የታሰበ ነገር የለም። ይህን በተመለከተ የታሰበ የለም። አሁን ምንድን ነው እዚህ ጋር ቴክኖሎጂውን ወደዚህ ኢንትሮዲውስ ማድረግ ጀመር የሚል እንጂ ወደዚህ ውስጥ ገብተን ደንበኛውን ቻርጅ እናደርገዋለን ወይም ደግሞ ወደ ገንዘብ ይቀየራል እንዲህ የሚል ነገር እስካሁን አላደረግም። ምናልባት ቻን ካፒታል ላይ ያየሻት እሷ ሚስኮት ተደርጋለች፣ አልኩሽም ቴክኖሎጂን ፕሮዲስ ማድረግ ጀመርን ነው እንጂ ወደዚህ ውስጥ እንገባለን የሚለው ነገር ምንም የተባለ ነገር የለም። ቴክኖሎጂውን ጀምረናል ማለት ወደፊት እንቀጥላለን ማለት ነው። ብዙ አሁን ይህም ነገሮች አንዷ ብቻ ና ቻርጅንግ አንድ ነገር ብቻ ነች። ከዛ ውጭ ብዙ አገልግሎቶችን የሚሰጥ ቴክኖሎጂ ነው። ስለዚህ ሌሎች ሌሎች ጥቅሞች አሉት። እዚህ ሰሞኑን እርስ በጋዜጣው ላይ የሰጡትን መረጃ መሰረት አድርጎ በማህበራዊ ድረገጽ ላይ አስተያየቶች ሲሰጡ ነበር። ቴሌ አሁን ተጠቃሚውን ከሚያስከፍለው በላይ ተጨማሪ ገንዘብ መሰብሰብ ፈልጎ ነው፣ የሰዎችን ንግግር መቆጣጠር ሊጀምር ነው የሚሉ አስተያየቶች ሲሰጡ ነበር። እና ለምንድን ነው ቴሌ ይህን ቴክኖሎጂ ማስገባት የፈለገው? ሙሉ እነዚህ የሚባሉት ነገሮች ስህተት ናቸው። አሁን በግልጽ ቋንቋ ለማስቀመጥ ኩባንያው ከፍተኛ የሆነ የውጭ ምንዛሬ እያጣ ነው። ይሄ ቴክኖሎጂ ሚያግኝት በደንብ ኢንትሮዲስ አድርገን ስላላስቀመጥ ነው ማለት ነው። ለምሳሌ ያክል እናንተ ጋር እቺ ኮሊን ካርድ አለች። የአይጠሻት ከሆነ በሁለት ዶላር በምናም ትችለጠዋ አሁን አሜሪካን ሀገር ህጋዊ ነው፣ እኛ ሀገር ስጥመች ደግሞ ህገ ወጥ ነው። ስለዚህ አሁን ይህንን ኮንትሮል ማድረግ አለ ምንድን ነው የሚያደርገው? የቴሌኮም አጭበርበር ነው። ቴሌኮም አጭበርበር ምንድነው? ከቴሌኮም ኩባንያ ውጭ የቴሌኮም እቃዎችን ወደ አገር ውስጥ ይዞ መግባት አይቻልም። ነገር ግን እነዚህ ሲምቦክስ የሚባሉ አሉ። እነሱን ሲምቦክሶች በህገ ወጥ መልክ ወደ አገር ውስጥ ያስገባሉ። አንዳንድ ግለሰቦች ወደ አገር ውስጥ ያስገቡ በኋላ በድብቅ በተለያዩ ቦታዎች ላይ ያስቀምጣሉ። ከዛ በኋላ ሲም ካርዶችን በነዛ ሲምቦክሶች ያጎርሳሉ። ስለዚህ እነዛ ኮሊንግ ካርዶችን በየቦታ ይሰጣል በየሀገሩ። ከዛ ከውጭ ሀገር ስልክ ሲደወል በእኛ ኔትወርክ ላይ አልፎ ወደ ደንበኛው መግባት ሲገባው የእኛ ኔትወርክ ባይፓስ ያደርግና እነሱ በህገ ወጥ ያስቀመጡት እቃ ላይ ያርፋል። ስለዚህ የቴሌኮም በአገር ውስጥ ጥሪ ነው የሚያገኘ ምናልባት አገር ውስጥ መተሽ አይተሽ ከሆነ አንዳንዴ ሲደወል የኢትዮጵያ ስልክ እንታየዋለሽ። ልክ አሁን ከውጭ ሲደወል የውጭ ስልክ ማይት ሲገባኝ መልሼ የኢትዮጵያ ስልክ አየዋለሁ። እነዛ ስልኮች በህገወጥነት ህገወጡ ስልክ የሚያስደውሉ ናቸው ማለት ነው። ስለዚህ ሙሉ በሙሉ ኩባንያውን የውጭ ምንዛሬ እንዲያጣ ያደርገዋል። ይሄኛው አሁን እርስዎ የጠቀሱት በጣም ግልጽ ነው። ሌላው አገር በህጋዊ መንገድ እየሸጠ ኢትዮጵያ ውስጥ ግን ይሄ ካርድ በህገ ወጥ መንገድ እየተሸጠ ነው ወይም በህጋዊ መንገድ ተሽጦ ሊገኝ የሚገባው የውጭ ምንዛሬ እየተገኘ አይደለም የሚል ነው። ይሄ በጣም ግልጽ ነው። ግን ይሄ ቫይበር ዋትስአፕ እና የመሳሰሉት የነጻ ሶፍትዌሮች ከዚህ ጋር ምን ያገናኘዋል? ምን ምዝገብ ምትን የሚያምንለም አሁን ቅድም ያነሳው ኮመርሻላይዝ ማድረግ ቢፈለግ አንዳንድ ሀገሮች እንደሚያደርጉት መሄድ እንደሚቻል። እነዚህ ነገሮች ማንኛውም ደንበኛ ማንኛውም የሀገሪቱ ህብረተሰብ እንዲጠቀምበት መንግስት ፈቅዷል። ለምሳሌ የሚከለክለው ምንድን ነው? ወጥተሽ ቫይበርን ዋሳፕ ይዘሽ የሆነ ኢንተርኔት ካፌ ከፍተሽ ወደ ንግድ ከገባሽ ይሄ ስራ ኢትዮ ቴሌኮም ስለሆነ ህገ ወጥ ይሆናል። ለግልሽ ግን ለራስሽ ግን ቢሮሽ ውስጥ ቤትሽ ውስጥ ትጠቀሚ። ህገወጥ አይደለም። ስለዚህ እዛ ውስጥ ብዙ ኮምፕሮማይዝ ያደረግነው ነገር የለም። ስለዚህ ይሄንን ላያስከፍል ይችላል ቴሌ ገና እንግዲህ ወደዛ ውስጥ አልገባንም እኛ። ያ ማለት ሊያስከፍልም ይችላል ማለት ነው። በአገልግሎት መጠቀም የሚፈልጉ የመንግስት ተቋማት አሉ፣ የድርጅቶች አሉ። እነዚያ ተቋማት አሁን ይህንን ስጡ የሚላሉ አገልግሎት የቮይስ ኦቨራይት ወይ በገንዘብ ከፍለን እንጠቀም የሚሉ ኩባንያዎች አሉ። ስለዚህ ለነዛ እንዴት አድርገን ወደ ገንዘብ ወይም ወደ ኮመርሻል ይቀየራል የሚለውን ግን ወደፊት ምና ይሆናል እንጂ ግለሰቦችን አታስከፍሉም። ወደዛ ውስጥ አልደረስም እስካሁን። የስልክ ቀፎን በሚመለከትስ የተባለው ነገር፣ የስልክ ቀፎን በሚመለከት ሬጅስተር ይደረጋል። የሲም ካርዱንና ስልክ የጋዜጣዊ መግለጫ እንሰጣለን። ሙሉ በሙሉ ዲፕሎ ያድርገናል። ጋዜጣዊ መግለጫ የሚቀጥለው ሳምንት ለሚኒስትሪው ነው የሚሰጠው። የሚኒስትሪ ኦፍ ኮሚኒኬሽን ኢንፎርሜሽን ቴክኖሎጂ ባለቤቱ እሱ ነው። ስለዚህ ባለቤትነቱ ከገቢዎችም ጋር ከእኛ ጋር ከጸጥታ አካላትም ጋር ሊገናኝ ነው። ስለዚህ እሱ መሰረት ተደርገው ኔክስት ዊክ አርብ ስቴክሆልደሮቻችን ጋር እነጋገራለን። ወደ ትግበራ ከመግባታችን በፊት አዲስ ከ እንዲገዙ የሚያስገድድ ነው አያስገድድ አያስገድዳል ወይስ፣ እጃቸው ላይ ያሉትን ቀፎ እንዲያስመዘግቡ ነው? ምንድን ነው እሱ? እያንዳንዱ ቀፎ ከሲም ካርዱ ጋር እንዲያያዝ የሚያደርግ ነው። ቢኮዝ ይሄ አሁን ሌሎች ሀገሮችን ስትሄጂ፣ ሻላሁን አሜሪካ ነገር አንድ ቀፎ በነጻ ሰጥተዎች ለሁለት አመት እኔጋ ትሰራለች የኔ ደንበኛ ትሆኛለች ይሉሻል። ወደ ሌላ ሀገር ወስደች ስትጠቀሚበት፣ ላይ ሰራ ይችላል ከራሳቸው ጋር ብቻ የሚያያይዟት ነቻች። ስለዚህ ይሄኛው ወደ ሰኞ፣ ሚቀጥለው ሳምንት ውስጥ ሚኒስትሪው ሙሉ በሙሉ መግለጫ ይሰጥበታል። ሰው እጁ ላይ ያለው ስልክ ሳሁን የሚጠቀምበት የሚገለገልበት ችግር የለውም ችግር የለውም። አንድ ጊዜ ፎርስ አድርገን ሲስተሙ እንዲቀበል እናደርጋለን። በደም አሁን ለጊዜው ልናስቀምጣቸው የምንችላቸው በተወሰነ መልኩ ወደዚህ ኩባንያ እየገባ ነው ያለው ኮመርሻላይዝ ይደረጋል አይደረግም የሚል የቦርድ የመንግስት ውሳኔ ይጠይቃል። ከዛ በኋላ ክሊር በሆነ መልኩ ለእናንተም ፈርስት ሃንድ ኢንፎርሜሽን ለተጠቃሚዎቻችን እንሰጣለን። የመንግስትን ፈቃድ ትጠይቃላችሁ ይህንን ተግባራዊ ለማድረግ። ምክንያቱም ይሄ የመንግስት ኩባንያ ነው። የመንግስት ኩባንያ ከሆነ ደግሞ ህብረተሰቡን እንደ ደንበኛን ብቻ ሳይሆን በዜጋ መጠቀም ያለበት ስለሆነ ሙሉ በሙሉ መንግስት ስቴክ ይኖረዋል እዚህ ላይ